የኦሮሞ ፌዴራሊስት ኮንግሬስ በምጻሩ ኦፌኮ ሊቀመንበር ዶክተር መረራ ጉዲናን ጨምሮ ረቡዕ የካቲት 9 ቀን 2010 ዓ.ም 115 እስረኞች የመለቀቃቸው ዜና በርካቶችን ያስደሰተውን ያህል ሌሎቹስ የሚል ጥያቄም አጭሯል። ገዢው ፓርቲ ኢህአዲግ የተሻለ ሀገራዊ መግባባትን ለመፍጠር ብሎም የዲሞክራሲ ምህዳሩን ለማስፋት በሚል እስረኞችን መፍታት መጀመሩን በርካታ የማህበራዊ መገናኛ ዘዴ ተጠቃሚዎች በበጎ መልኩ ተመልክተውታል። በዛው መጠን ደግሞ መንግስት የፖለቲካ እስረኞችን በአጠቃላይ እንዲፈታ የሚደረገው ውትወታ እስረኞችን እፈታለሁ ሲል ከተናገረበት ካለፉት ሁለት ሳምንታት አንስቶ አሁንም ድረስ እያስተጋባ ነው። ይህንኑ በተመለከተ በማኅበራዊ የመገናኛ አውታሮች የተሰጡ አስተያየቶችን አሰባስበናል። አብራችሁን ቆዩም የፌዴራል ጠቅላይ አቃቤ ሕግ የፍርድ ሂደታቸው በመታየት ላይ የሚገኙ የ528 ተጠርጣሪዎች ክስ በመጀመሪያ ዙር እንዲቋረጥ መወሰኑን ሰኞ ዕለት መግለጡን ተከትሎ ነበር 115 እስረኞች ረቡዕ ዕለት የተለቀቁት። የእስረኞቹ መለቀቅ በተለይ የዶክተር ምረራ ጉዲና ከቤተሰብና ከወዳጅ ዘመድ ጋር መገናኘታቸው ከፍተኛ መነጋገሪያ ሆኗል። ዶክተር ምረራ ጉዲና ከስር የመለቀቃቸው ነገር የማይቀር መሆኑን የተገነዘቡ የማኅበራዊ መገናኛ ዘዴ ተጠቃሚዎች ወደ ቅሊንጦ ሲሄዱ የሚታይበትን ምስል በመለጠፍ ከእስር መለቀቃቸውን ቀደም ብለው ገልጧል። በእለቱ ዘጋቢዎቹን በየቦታው አሰማርቶ ከዋናው ስቱዲዮም ሲከታተል የቆየው ዶቼቬሌ ዶክተር መረራ ወደ መኖሪያ ቤታቸው አመሻሹ ላይ መድረሳቸውን ዘግቧል። በማህበራዊ መገናኛ ዘዴዎችም መረጃዎችን ሲያስተላልፍ ቆይቷል። በዶቼቬሌ የማህበራዊ መገናኛ ዘዴዎች የተሰጡ አስተያየቶችን ወደ በኋላ ላይ እናቀርባለን። በቅድሚያ በተለያዩ ሰዎች የተሰጡ አስተያየቶችን እናሰማም። ቶሎ ሳይብሳ ፌስቡክ ላይ ለህዝብ ብሎ ስቃይ መከራ የተቀበለው ህዝብም በዚህ መልኩ ነው ዶክተር ምርራ ጉዲናን የተቀበለው በአንድ ሰዓት ውስጥ በሪዮናርዶ ደግሶ በፍቅር አቀባበል አድርጎለታል ሲል ጽፏል። የተለያዩ ፎቶግራፎችንም አያይዟል። በሬታርዶ ሙዳ ስጋ በትሪ ተዘርግቶ፣ ሻሽ የመሰለ ነጭ ጥቅል እንጀራው በሰፊ ሳህን ተቆልሎ፣ ጠረጴዛው ላይ መጠጥና የላስቲክ ውሃ ተደርድሮ ይታያል። ተስፋዬ ሰለሞን ሲያንሳቸው ነው ብሏል። የአገሬ ሰው ወዳጁን በፍቅር ማከም ይችልበታል ያለው ደግሞ እያሱ ተስፉ ነው። ጽዮን አሸናፊ በጣም ደስ ይላል የህዝብ ፍቅር ብላለች። ጋዜጠኛ ካሳሁን ፌስቡክ ላይ ዶክተር መረራ አምቦ ወይም መላው ኦሮሚያ ብቻ ሳይሆን፣ ከጎንደር እስከ አርባ ምንጭ ከኢታንግ እስከ ሐረር ወገናቸው ዘንባባ አንጥፎ የሚቀበላቸው ንጉስ ሲል አውድሶ ጽፏል ዶክተር መረራ ለእስር የተዳረጉት በ 2009 ዓ ም የአውሮፓ ህብረት ብራስል ከተማ ውስጥ ባዘጋጀው ስብሰባ ላይ ተካፍለው እንደተመለሱ ነበር ስብሰባውን የመሩት የህብረቱ ምክር ቤት አባል አና ጎሜሽ ስብሰባውን የጠሩበትን ፖስተር ትዊተር ላይ አያይዘው ቀጣዩን ጽፏል በዚህ ፖስተር ነበር ዶክተር መረራ ጉዲና ጥቅምት 30 ቀን 2009 ዓ.ም የአውሮፓ ምክር ቤት ውስጥ የተሳተፉበትን ስብሰባ የጠራሁት። ያም ወደ ኢትዮጵያ ሲመለሱ ለእስር ዳረጋቸው። ዛሬ በስተመጨረሻ ከእስር ተፈተው በሺዎች የሚቆጠሩ ሁሉም የፖለቲካ እስረኞች ነፃ እንዲወጡ የሚደረገው ጥሪን በመቀላቀላቸው እፎይታ ተሰምቶኛል ብሏል። ደስ ብሎኛል። እኔ ከጠበቁት ላይ ብዙ ሰውም ነበር፣ ግን ያው የአባሎቻችንን ስልቀሩ ሁለት ነው ሶስት ልጆች ብቻ ነው በቀጥታ አየሁት። እነሱ መቅረታቸው ደስ አላለኝም። እነሱ ምዝጋና እና ያው ህጋዊና ሰላማዊ ትግሉን እንቀጥላለን የሚል ነው። ሌላው ምዝጋና ነው። የቀሩት አባሎቻችንም እንዲፈቱ መንግስት በመካሄጁ ብሔራዊ መግባባትን በእውነትና በሀቅ ከፈለገ እነሱንም እንዲጨምር ተናግራል። ዶክተር መረራ ጉዲና ትግላችንን በሰላማዊ መንገድ እንቀጥላለን የሚል መልእክት በኦሮምኛ ቋንቋ ማስተላለፋቸውን የሚገልጠውን የቪዲዮ መልእክት በርካቶች ተቀባብለታል። በዶቼ ቬሌ የፌስቡክ ገጽ ላይ የዶክተር ምረራና ሌሎች እስረኞች መፈታታቸውን በተመለከተ የተሰጡ አስተያየቶች በይበልጥ ያተኮሩት ሌሎች እስረኞችም ይፈቱ የሚለው ላይ ነው። ሊያ አህመድ እንኳን ደስ ያለን እንኳን ደስ ያላችሁም ብዙ የሕሊና እስረኞችን እንዲፈቱልንም እየተመኘን ብላለች። ሙሐመድ ሁሴን እንኳን ደስ አላችሁ፣ ድል ለኢትዮጵያ ሕዝብ የሚል አስተያየት ሲያሰፍር ሻም አሊ ደግሞ እንኳን በሰላም ከትንሹ እስር ቤት ወደ ትልቁ እስር ቤት ተዛወራችሁም። እሳይ የሰውን መፈታት ሰማን፣ አገሪቱ መቼ ነው ከታሰረችበት እስር ቤት የምትፈታው ሲል ጠይቋል። ከትንሹ እስር ቤት ወደ ትልቁ እስር ቤት እኛ ወዳለንበት እንኳን ተቀላቀላችሁን፣ የታደሰ ይመር አስተያየት ነው። ወያኔ ትንሽ ሰጥቶ ብዙ መውሰድ ልማዱ ነው። ዶክተር መረራ ጉዲናን ጥቂት እስረኞችን መፍታቱ የዲሞክራሲ አራማጅ አያሰኘውም። በአሁኑ ሰዓት ከመቶ ሺህ ህዝብ በላይ ታስሯል። በተለይ መላው የኢትዮጵያ ህዝብ በወያኔ እስረኛ ስለሆነ ህዝቡ ሁሉም ከወያኔ ሊፈታ ይገባል ያለው አማረ ቢሻው ነው። አህመድ ጀማል፣ ሁሉም የፖለቲካ እስረኞች ሊፈቱ ይገባል፣ ለህዝብ ነው የታሰሩት፣ መንግስት የህዝብን ድምፅ ካከበረ ሁሉንም ይፍታ ሲል አስተያየት አስፍሯል። ሁሉም ኢትዮጵያውያን አንድ ለአምስት ታስሯል፣ ይፈቱ። በዛይዳ ገብረ ጻድቅ፣ ሁሉም ሊፈቱ ይገባል በኢማና አዶና እንዲሁም ሁሉም የፖለቲካ እስረኞች ይፈቱ በመረም አደም የተሰጡ አስተያየቶች ናቸው። ፀሐይ አበጋዝ ሌሎችም እንዲፈቱ አሁንም ልንጮ ይገባል ስትል ወንድወሰን ብሩ አንዱዓለም አራጌንስ ታላቁ ሰውን መቼ ነው የምትፈቱት? ሲል ጠይቋል። የሙስሊም መፍትሔ አፈላላጊ ይፈቱ የኪሮስ የሃዲጎች ረተፋቱን የኢማም መሐመድ እንዲሁም ሁሉም እስኪፈቱ ትግሉ ይቀጥላል። የታዴ ብሩ አስተያየቶች ናቸው። በሂዩማን ራይትስ ዎች የኢትዮጵያና የኤርትራ ጉዳይ አጥኚ ፌሊክስ ሆርን ረቡለት በትዊተር ገጻቸው እንዲህ ሲሉ ጽፏል። ዶክተር መረራ ቀድሞውንም መታሰር ባይገባቸውም ቅሉ ዛሬ መለቀቃቸውን መመልከት ድንቅ ነው። በፖለቲካ አመለካከታቸው እስር ቤት የሚገኙ ታሳሪዎችም በአፋጣኝ ሊፈቱ ይገባል። ዋው ደስ ይላል፣ እስረኞች መፈታታቸው። የቀሩትንም እግዚአብሔር ያስፈታቸው። ከጀርመን የደረሰን የዋትሳፕ መልእክት ነው። ዜናችሁን መከታተል አልቻለም። ዶክተር መረራ ጉዲና በመፈታታቸው እጅግ በጣም ደስ ብሎናል። ሌላ የዋትሳፕ መልእክት ነው የተላከው ከኢትዮጵያ። ተጨማሪ የዋትሳፕ መልእክቶቻችሁ በቅዳሜው የአድማጮች ማህደር ተካቷል። አድማጮች ዶክተር መረራ ጉዲና እና 114ቱ እስረኞች ተፈቱ፣ ሌሎችስ በሚል ርዕስ ያጠናቀርንላችሁ የማኅበራዊ መገናኛ አውታሮች ቅኝት ዝግጅታችን በዚሁ ይደመደማል። ማንተጋፍቶ ስለሺነኝ አስተያየትና ጥቆማችሁ አይለየን። መልካም ጊዜ። ጤና ይስጥልኝ።